This short story is translated as a part of the Olongo-Africa Multilingual Project 2026. It's translated into Ethiopian language Amharic by Tasfaik Rubel and narrated by Fane Mekonnen. Please check lingua.olongoafrica.com to read more stories in other languages from around the continent. ይህ አጭር ታሪክ የተተረጎመው የኦሎንጎ አፍሪካ ባለብዙ ቋንቋ ፕሮጀክት 2026 አካል ሆኖ ነው። በተስፋዬ ክሪቤል ወደ ኢትዮጵያ ቋንቋ በአማርኛ የተተረጎመ ሲሆን በፋናዬ መኮንን የተተረከ ነው። ከአጉራት በተለያዩ ቋንቋዎች የተጻፉ ታሪኮችን ለማንበብ እባኮ ሊንጓ ዶት ኦሎንጎ አፍሪካ ዶት ኮምን ይመልከቱ። የፀሐይ ግርዶሽ በፋናዬ መኮንን በአስር አመት ውስጥ ስለታየው ትልቁ የፀሐይ ግርዶሽ አያታችን የቤተሰቡን አባላት ድምፁን ከፍ አድርጎ በመጣራት ጨረቃ እንዴት ፀሐይን እንደምትጋርድ ኑና ተመልከቱ በማለት ከቤታችን ጓሮ ወደሚገኘው ቦታ ጠራን። እጅታው የወርቅ ልጥፍ የሆነውን ከዘራውን ይዞ የሚወዳት ወንበሩ ላይ ቁጭ ብሏል። ያደረጋትን በሐኪም የታዘዘለትን ጥቁር መነጽር ድሮ ይነዳት ከነበረችው ማርሴዲስ መኪና ጋር እያወዳደረ ይህ መነጽር እኮ የዚህን መኪና ግማሽ ዋጋ ያወጣል እያለ ሁልጊዜ ይነግረናል። ባለፈው አመት አያቴ ከባድ የአይን ህመም ደርሶበት የአይን ብርሃኑ መልሶ ስለማግኘቱ ዶክተሮች ራሱ የተጠራጠሩበት አስቸጋሪ የአይን ቀዶ ጥገና አድርጎ ነበር። ቀዶ ጥገናው በሰላም መጠናቀቅ ቻለ። የሚገርመው ነገር አያቴ በቀዶ ጥገና ወቅት ተሰጥቶት ከነበረው ማደንዘዣ የነቃበት ቀን ከዘጠና ዓመት የልደት በዓሉ ጋር ተገጣጥሞ ነበር። የአያቴ ከቀዶ ጥገናው ማገገምና የልደት በዓሉ መገጣጠምን ተከትሎ ያልጨረሰው አንድ የቤት ስራ ነበር። የአይን ብርሃኑ መልሶ እንዲያገኝ የረዱትን ሁለት የቀዶ ጥገና ሐኪሞች ጠርቶ በሚገባ ምስጋና ቀረበላቸው አያቴ ግርዶሹን እንድናይ በጋበዘን ጓሮ ባለው የመሰብሰቢያ ስፍራ ሰው ተገኝቷል አባቴ በጠቆሩ ከንፈሮቹ ሲጋራውን እያጨሰ በአያቴ ግራ ቆሟል የሚገርመው እዛው አያቴ ጎን ቆሞ እያየሁት ሶስት ተከታታይ ሲጋራውን እያጨሰ ነው አባቴ የተሸበሸበ ግንባሩን ለመሸፈን ጭንቅላቱ ላይ የቤዝቦል ተጫዋች ኮፍያ አድርጓል ነገር ግን ኮፍያ ወደ ጎን ከመንሻፈፉ የተነሳ ፊቱን በግልጽ ያሳያል። ለሚያየው ሰው እንቅልፉን ሳይጨርስ ሲጠጣ ያደረ ሰው ነው የሚመስለው። አባቴ በአንድ እጁ ጥብቅ አድርጎ የያዛት አደል በየትኛውም የቤተሰብ ስብሰባ ወቅት ምንጊዜም ከጎኗ አትለይም። ባለፉት አመታት አንድ የሚያስጨንቃት ከባድ ነገር እንዳለ እና ሕክምና እየተከታተለች እንደሆነ ሁሉም ይጠረጥራል። አሁን አሁንማ እንደዚህ እስካሁን አብሮ ጥብቅ ያደረጋቸው ፍቅር ሳይሆን አይቀርም እያልን እኛ ራሱ ማሰብ ጀምረናል። አባቴ ፊቱን ለመሸፈን ኮፍያ እንዳደረገ ሁሉ አደልም ጥቁር መነጽር ብታደርግ አይኗ መሸፈኗ አያታችን ሊያሳይን ከሰበሰበን ግርዶሽ ጋር ምንም እንደማይገናኝ ሁላችንም እናውቃለን። ከአደል ጀርባ ቆሞ ያለው ደግሞ ፓፓዲ ነው። ፓፓዲ የክርስትና አባቴና የአባቴ የቅርብ ጓደኛ ነው። እንደ ዛሬ ሁሉ ምንጊዜም በቤተሰብ ስብሰባ ላይ ቀርቶ አያውቅም። ሲጀመር እንዴት ሊቀር ይችላል? አሁን በሕይወት የሌለችው ሴት አያቴ፣ አባዬና ፓፓዲ ገና በሆድ ውስጥ ሲጸነሱ ጀምሮ እንደሚተዋወቁ ያክል ናቸው እያለች ስለ ሁለቱ ትነግረን ነበር። ሴት አያቴና የፓፓዲ እናት የወሊድ ክትትል በሚያደርጉበት ጊዜ ነበር በአንድ ክሊኒክ ውስጥ የተዋወቁት። የሚገርመው ደግሞ አባዬና ፓፓዲ በአንድ ቀን እንደተወለዱ ትነግረን ነበር። አያችሁ፣ ዝም ብላችሁ ተመልከቱ። ጨረቃዋ አሁን ፀሐይን አቋርጣ ታልፋለች። አላያቴ ልክ አያቴ እንደዚህ ብሎ ሲናገር ወንድም የኦሱፓ የደስታ የሚመስል ድምፅ አውጥቶ ሳቀ። ኦሱፓ ግርዶሹን ለብቻው ተስተካክሎ ለማየት እንዲመቸው በውሃ የተሞላ ሳህን ይዞ ለብቻ ይሯሯጣል። ልክ ገና መሰብሰብ ስንጀምር ጨረቃ በፀሐይና በመሬት መካከል በምትሆንበት ወቅት አይናቸውን አስተውለው በቀጥታ እንዳይመለከቱ ባዮሎጂ አስተማሪያቸውን እንዳሳሰባቸው በመናገር ወዮላችሁ፣ አለበለዚያ የአይን ብርሃናችሁን ታጣላችሁ፣ ግርዶሹን መመልከት ከፈለጋችሁ በውሃ ውስጥ ነው መመልከት የሚኖርባችሁ እያለ ኦሱፓ ያስጠነቅቃል። ኦሱፓ ገና ግርዶሹም ሆነ ምኑም ሳይጀመር አያቴ እቃዎቹን የሚያስቀምጥበት ቤት ውስጥ እየተሯራጠ ያልተበሳ የውሃ መያዣ ሳህን እየፈለገ ሲሯራጥ ነበር። የውሃ መያዣ ሳህኖቹ ፈልጎ ለማግኘት የሚያደርገውን ግርግር ያየ ሰው ኦሱፓ በጣም ደስ እንዳለው መገመት አይከብድም። በተለይ ደግሞ ያገኛቸው የተበሱ የውሃ መያዣ ሳህኖች በውሃ ውስጥ የሚያልፈውን ነጸብራቅ ሊያሳዩት ስለማይችሉ ሌላ ያልተበሳ ሳህን ለማግኘት የሚያደርገውን ጥረት ማየት ያስደስታል። ኦሱፓ እድሜው ገና አስር ዓመት ነው። እሱ በተወለደበት ዓመት ማለትም ከተወለደ ከስድስት ቀን በኋላ በከፊል የፀሐይ ግርዶሽ ታይቶ ነበር። የሚገርመው ደግሞ እንደ አጋጣሚ ሆኖ የዚያኑ ቀን ነበር ስም ይወጣለት አያቴ የፀሐይ ግርዶሽን አይቶ ነበር ኦሱፓ ብሎ ስም ያወጣለት። አያቶቼና የፀሐይ ግርዶሽ የተለየ ግንኙነት ያላቸው ይመስላል። የሚገርመው የኦሱፓ ስም በወጣበት ቀን አያቶቼ ጓደኞቻቸውንና ቤተሰብ ጠርተው የኦሱፓን ግርዶሽ በመታየት ቀን መወለድ በዓለም ታሪክ ላይ ወደፊት ሊፈጠር ላለው ነገር ማሳያ እንደሆነና የእሱን መወለድ ከተፈጥሮ ድንቅ ስራ ጋር አያይዘው ይናገሩ ነበር። አያቶቼ ይህንን ከሚናገሩበት ወቅት እማየና አባዬ በቦታው ነበሩ። አልረሳውም። እኔ ራሱ የዚያን ጊዜ ትንሽዬ የስድስት ዓመት ልጅ ነበርኩ። እኔ ደግሞ በልጅነቴ ከእኛ ቤት ቀጥሎ ካለው ቤት ውስጥ ይኖር ከነበረው ታጁ ጋር በልጅነቴ እየተጫወትኩ ማደግ በመቻሌ በጣም እድለኛ ነኝ። የግርዶሽ ቀን ሆነም አልሆነም ቤተሰብ በሚሰበሰብበት ቀን ብቸኛ ልጅ ስለሆንኩ አያቴ ቤት መሄድ ለኔ ከምንም በላይ የሚያስደስተኝ ነገር ነበር። በድሮ ጊዜ እኔና ታጁ ከእኛ ቤት ጓሮ በሚገኘው ቦታ ባለ ሶስት እግር ቴኒስ መጫወቻ ጠረጴዛ ላይ ትንንሽ ጠጠር ድንጋዮችን እንደ ቴኒስ መጫወቻ ኳሶች አድርገን ጠረጴዛው ላይ እያነጠርን እንጫወት ነበር። እስካሁን ድረስ ያንን ከታጁ ጋር ስንጫወትበት የነበረበትን ቀን አረሳውም፣ ምክንያቱም እማዬና አባዬ አብረው በአንድ ቤት ውስጥ የነበሩበት የመጨረሻው ምሽት ነበር። በማግስቱ ጠዋት ላይ ነበር እማዬ ጥላን የሄደችው። እኔም ከአያቶቼ ለምዶብኝ ነው መሰለኝ የእናቴ ከአባቴ ጋር ተጣልቶ መውጣት ከግርዶሽ መታየት ጋር የማያይዘው እናቴ ከአባቴ ጋር ተጣልታ ከወጣች ከሁለት ወር በኋላ እኔን ብላ ወደ ቤት ተመልሳ መታ ነበር። እኔ የተሰበሰቡትን ሰዎች እያየው በሀሳብ ሄጄ ሳለ ሁላችሁም ውጡ እና ተመልከቱ፣ ብዙ እኮ አይቆይም ቶሎ ነው የሚያልፈው ብሎ አያቴ ሲናገር ከገባሁበት ሀሳብ ባነንኩ። እናቴም አያቴ ይህንን ሲናገሩ ከቤት ውስጥ ወጥታ ሁሉም እዚያ አካባቢ የተሰበሰበውን ሰው አልፋ ወደ ተሰበሰብንበት ስፍራ ተቀላቀለችን። በደንብ እንዲታያትም ይመስለኛል፣ ከእኛ ትንሽ ራቅ ብላ ቆመች። ኦሱፓ አይኑን ፍጥጥ አድርጎ የጨረቃዋን ነጸብራቅ እየተመለከተ ወይኔ በሳህን ውስጥ ትልቅ ሆና ነው የሚታየው ብሎ እንደምፍራቻም እንደማልቀስም አደረገው። ልክ ኦሱፓ እንዲህ እያለ ለማለቃቀስ የቃጣው እናቷ አደል ሽ እስኪ ዝምበል ድምፅን ቀንስ አለችው አደል። ይህንን ተና ሳትጨርስ ወዲያውኑ ፀሐይ ጠልቃ ሰማዩ ጨለማ ሆነ። ልክ ሁሉም ሲጠብቁት የነበረው ሰዓት እንደ ደረሰ አያቴ ሲያውቅ፣ በሁኔታው በመደነቅ ስሜት ተመልከቱ እያለ ሳቀ። ይህ ግርዶሽ እየታየ ባለበት ጊዜ ፓፓዲ በእጆቹ የአደልን ጀርባ ከባድ ቀን ስላሳለፈች ሊሆን ይችላል፣ አላውቅም ብቻ እንደ ማጽናናት ነገር ጀርባዋን ይነካካታል። ዛሬ ቀኑ ከባድ ነበር። እሱ ብቻ ሳይሆን ፀሐዩ በጣም ኃይለኛ ከመሆኑ የተነሳ በጣም ያጋጥል ነበር። ሁሉም የተጠራው ሰው የፀሐይ ግርዶሹ ከመከሰቱ ከሰዓታት በፊት ነበር የተሰባሰበው። ይህ የቤተሰብ ስብሰባ ለአደል ከባድ እንደሚሆን መገመት አይከብድም። የመጣውን ሰው ማስተናገድ እንዲሁም የቤቱን ስራ ማከናወን ትልቅ ስራ ነው። ፓፓዲም ምን ያህል እገዛ እና እርዳታ እንደሚያስፈልጋት ስላወቀ ይመስለኛል ሊያጽናናት የሞከረው። ወዲያው ብርሃን ቀስ በቀስ እየወጣ ጨለማው በብርሃን እየተተካ ሲመጣ አባቴ በቃ ይሆኑ እንዴ አለ፣ ጮክ ባለ ድምፅ። ሳስበው አባቴ ግርዶሽ ካመጣበት መጥፎ ትዝታ የማይረሳ ጠባሳ እና መለያየት የተነሳ ሳይጠላው አይቀርም። የግርዶሹ ነገር በጣም ቢጠላውም አሁንም ቢሆን ላያቴ ሲልና ግርዶሹን ለማየት በሚል ምክንያት የተሰበሰበውና ጓደኞች ስለሚሰባስቡት በቦታው መገኘቱ አይቀርም። መቼም ቢሆን ግርዶሽ ሲፈጠር ሳይታይ እንዳያመልጥ። ግርዶሽ ማለት ሁልጊዜ የአንድ ነገር ወይ መጀመሪያ ወይ መጨረሻ ነው። ሁሉም ቤተሰብ ይህንን ክስተት አብሮ ነው መመልከት ያለበት፣ ይል ነበር አያቴ። እንደዚህ አይነት የቤተሰብ ስብሰባ በሚኖርበት ጊዜ ሁልጊዜ የሚያረፍደው አጎቴ ቦዴ ነው። ዛሬም አጎቴ ቦዴ እንደተለመደው ምን አመለጠኝ ሲል ከየት እንደመጣ ሳናውቅ ሰው ወደ ተሰበሰበበት ጓሮ መጣ። አጎቴ ቦዴ እናቴ ተመለሳ ወደ ቤቷ ለመምጣት ትልቁ ምክንያት ነው። እናቴ መቼም ቢሆን ከቤተሰቦቿ ርቃ አንድትጠፋና እንድትሄድ አጎቴ አይፈቅድላትም። እናቴ ተመልሳ ወደ ቤት እንደመጣች ያደረገው ለእኔ እንደሆነ ይህን ሁሉ ዓመት የሚነግረኝ እኔ ነኝ። እንድትመለስ ያረኳት ለእሷም አስቦ እንደሆነ አውቃለሁ። የአጎቴን ጥያቄ የሰማው ሱፓ እረ ወዲያውነ ያለፈው ብሎ መለሰለት። አጎቴ ቦዴም ወይኔ አሁንም አመለጠኝ እያለ እንደ ተቆጨ ለማስመሰል ተናገረ። ሰማዩ እኮ ጨልሞ ወዲያውኑ መልሶ ብርሃን ሲተካ እኔ እኮ መንገድ ጀምሬ ነበር፣ አለ አጎቴ። ይህንን እንደተናገረ አያቴ እያለፈች ካለችው ጨረቃ ላይ ዓይኑን ሳይነቅል ቀበላ አድርጎ ወዲያው ሁልጊዜ መንገድ ላይ ነበርኩ፣ አለ እንደ መቀለድ እያለ። አያቴ ይህንን ተናግሮ እንደጨረሰ ሀሳብም ለማስቀየር ይመስላል ግሩም ድንቅ ነገር ነው አለች አደል ዝግ ባለ ድምጽ። በእርግጥም ድንቅ ነው፣ አለ አያቴ በመናደስ ስሜት ውስጥ ሆኖ ወዲያው መነጽሩን አውልቆ በማመንታት መንፈስ ብድግ ብሎ ሄደ። ቤተሰብ በጋራ ሆኖ ግርዶሽን ማየቱ ወሳኝ ነገር ነው። ደሞ እኮ የምናየው አይናችንን እንዳይጎዳ ሸፍነ ነው ነው፣ አለ አያቴ። ይህንን ሲናገር ከኔ ነው የጀመረው፣ አያቴ እንደተናደደ አውቃለሁ። ሆኖም ሲመስለኝ እኔን ሲያይ ነው ይህን ለመናገር ያሰበው ምናልባት ገብቼበት ከነበረበት ቅዠት መሰል ሀሳብ ስባንን አይቶኝም ይሆናል። እንደዚህ ያለው አኮቴ ቦዴ የወሱፓ ትክክለኛ አባት ማን እንደሆነ እንድትነግረው አደልን ጠይቋ ሲጨቀጨቁ ሲመለከት ፓፓዲ በንዴት በእግሩ ድንጋይ መቶ የሲቃ ድምፅ ሲያሰማ ሰማሁት። አደል እናቴ ላይ ቂም ያላት ይመስል አፍጥጣ የእኔ የትክክለኛ አባት ማን እንደሆነ ስትጠይቃት እናቴ በችኮላ ከአካባቢው ጠፋች። ይህ ሁሉ ውዝግብ ሲፈጠር አባዬ ገና ድሮ መልሱን እንደሚያውቀው ሰው ዝም ብሎ ቆሞ እያየ ነበር። አያቴም በሐኪም የታዘዘለትን መነጽር በእጁ እያሳየኝ ግርዶሽ ለማየት ሁሉም የቤተሰብ አባላት መነጽር ያስፈልጋቸዋል ብሎ ነገረኝ። ወዲያው ኦሱፓ አሁን ግርዶሹ አልፏል ብሎ ሲጮህ ድምፁ በራሴ ዓለም ፈጥሬ ከነበረው ቅዠት መለሰኝ። ወዲያው ከቅዠቴ ስባንን እንደ ሁልጊዜው እና እንደ ትልቅ ቤተሰብ ሁሉም ሰው በሳቅ ተሞልቶ ተመለከትኩኝ።